በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ለምትገኙ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ የሆናችሁ ምእመናንና ምእመናት በሙሉ እንዲሁም የክርስትና እምነትን ለምትከተሉ ወገኖቻችን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት በሰላምና በጤና በህይወት በበረከት ጠብቆ እንኳን አደረሳችሁ። እንግዲህ ከተራ የጥምቀት ዋዜማ የሚከበረው ታቦታትም ውሃ ወዳለበት አካባቢ ከህብረት የሚወጡበት ትውፊቱ ምክንያቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ በዮሐንስ እጅ ለመጠመቅ ማታውኑ ሌሊት ወርዶ ስላደረ ያንን አብነትና ምሳሌ በማድረግ ታቦታቱ የክርስቶስ ምሳሌ ሆነው ወደ ባህር ጥምቀት ይወርዳሉ ማለት ነው። ከተራን የምናከብርበት በዚህ ምክንያት ነው እንደ ባጭሩ ማለት ነው። ብጹዕነታቸው የዘንድሮ አውዳመትም የኮሮና ቫይረስ ባጠላበት ጥላ ምክንያት ምእመናኑ በድረገጽ እንዲከታተሉ መገደዳቸውንም አስታውቀዋል። እዚህ በሰሜን አሜሪካ በተለይም እንግዲህ እኔ ባለውበት የዋሽንግተን እና ዲሲና አካባቢው ሀገረ ስብከት የሚገኙ አጥቢያ ቤተ ክርስቲያናት ባለፈው አመት እንደምታስታውሽው በደመቀ ሁኔታ ከአስራ አምስት አጥቢያ አብያተ ክርስቲያናት በመሆን በዋሽንግተን ዲሲ መካከል ላይ በሚገኝ ታላቅ ፓርክ ውስጥ በድምቀት እንዳከበር እናስታውሳለን። የዘንድሮውን ግን በዛ አይነት ማክበር ያው የሀገሩ ህግም አይፈቅድልንም። በአንድ ቦታ ላይ ከሀምሳ ሰው በላይ መሰብሰብ አይችልም። በየአጥቢ አብያተ ክርስቲያናቱም በእለተ ሰንበት እንደ ቤተ ክርስቲያናቸው የሚይዘው መጠን በጣም ጥቂት ሰው ነው ወድወድም የሚያስቀድሰው እና የዘንድሮንም በዓል እንግዲህ በዚህ በእኛ ሀገረ ስብከት በህብረት ማክበር አልቻንም። ፈቃድ እግዚአብሔር አልሆነም፣ በዚህ በወረርሽኙ ምክንያት ማለት ነው። ስለዚህ በእያንዳንዱ ደብር ፈቃድ ያላቸው ያገኙ ሃያም ሰላሳም ሃምሳም ሰው ይዘው በዓሉ እንዳይታጎል ያው ስነ ሥርዓቱ ከዋዜማው ከከተራው ከዛሬ ከሰአት በኋላ ጀምሮ ይፈጸማል ማለት ነው እና በህብረት ማክበር ያው አልቻንም። ነገር ግን በተናጠል ጥቂት ምእመናን በተገኙበት ይከበራል። አብዛኛው ህዝብ ያው እንደተለመደው በኦንላይን በመከታተል ስነ ስርዓቱን ይካፈላሉ ማለት ነው። በዚህ መልክ ነው የምናከብረው። እግዚአብሔር ደግሞ ይህንን ክፉ ደዌ። ብፁዕ አቡነ ፋኑኤል የጥምቀት በዓል የድህነት በዓል መሆኑን በማስታወስም ለመላው የኢትዮጵያ ህዝብና የፖለቲካ ፓርቲዎች የሰላም ጥሪም አድርገዋል። ይህ በዓል ያው መድኃኒታችን ኢየሱስ ክርስቶስ ትህትናውን የገለጠበት ራሱን ዝቅ አድርጎ በአገልጋዩ በባሪያው እጅ በዮሐንስ መጥምቅ እጅ የተጠመቀበት በዓል ታላቅ በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአትና በደል ኖሮበት ሳይሆን ለእኛ አርአያና ምሳሌ ለመሆን ለእኛ ትህትናን ለማሳየት ነው በዮሐንስ እጅ የተጠመቀው። ሁለተኛውና ደግሞ ዋናው ምክንያት ጥንት ጠላታችን ሰይጣን ዲያብሎስ አዳም አባታችንና ሔዋን እናታችንን አዳም ገብሩ ለዲያብሎስ ሔዋን አመፁ ለዲያብሎስ ብሎ በእምነሩካብ ላይ ጽፎ በዮርዳኖስ ወንዝ የደበቀው የዕዳ ደብዳቤ ነበርና መድኃኒታችን ኢየሱስ ክርስቶስ ያንን የዕዳ ደብዳቤ የቀደደበት የእግዚአብሔር ልጆች የሆንበት ታላቅ በዓል ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ይህንን በዓል ስናስብ እና ስናከብር፣ እኛም የሌላውን በደል በመቅደድ በመሰረዝ በይቅርታ ልናከብረው ይገባል። ዛሬ ከምንጊዜውም በላይ በሀገራችን ላይ ይቅርታ አስፈላጊ ነው። በየቀኑ ደም የሚፈስባት ምድር ሆናለች እና ሰዎች በሆነውም ባልሆነውም ቂምና በቀል የሚቆጥሩበት ዘመን ሆኗል። በጎጥ የሚለያዩበት ዘመን ሆኗል። ሰይጣን ዲያብሎስ በምድራችን ላይ ይሄንን ክፉ ሀሳብ ዘርቷል። ስለዚህ ሁሉም ሰው ይህንን ክፉ ሀሳብ የሚያስወጣበት እንዲህ ያለውን ክፉ ሀሳብ ከውስጣችን እናውጣ። ይህንን የሀጢያት የመለያየት ካባ አውልቀን ልንጠል ይገባናል። ስደት ሞት ለሀገራችን ለህዝባችን የመጨረሻ ሊሆን ሊቆም ይገባዋል። የእግዚአብሔር ወገኖች ከዚህ ከመሰደድ ከማሳደድ ከመግደል የሚያተርፍ ማንኛውም አካል የለም። ስለዚህ በኢትዮጵያ ያላችሁ መንግስትም ልዩ ልዩ ተፎካካሪ ፓርቲዎች ሁሉ ይህንን ነገር ቆም ብላችሁ በማሰብ ለህዝባችሁ በጎ የሚሆነውን ነገር ልትሰሩና ህዝባችሁን ልትጠብቁ ይገባችኋል። ከእንዲህ አይነት ክፉ ሀሳብን ካዘኑ ድርጊቶች ልንቆጠብ ይገባናል። እኛንም የሚያጣሉ የሐሰት ትርክቶች ያሉትን በሙሉ ጽሁፎች ልናስወግድ ይገባናል። አንድ የሚያደርገን ነገር ላይ እናተፉ። ወደ አንድነት ልንመጣ ይገባናል። ሞት በምድራችን ላይ ይብቃ። ስለዚህ የትህትና ባለቤት መድኃኒታችን ኢየሱስ ክርስቶስ ከእሱ ትህትና እንማር፣ እኛ ሱቶዎች እንሁን። ብፁዕነታቸው አያይዘውም ኮቪድ አስራ ዘጠኝን በተመለከተ ኢትዮጵያውያን ትኩረት ሊሰጡት እንዲገባና ጥንቃቄ እንዲያደርጉም ጨምረው መልዕክት አስተላልፈዋል። ይህንንም በዓል በምናከብርበት ጊዜ በተለይ በተለይ ደግሞ በሀገራችን ስንመለከት እንደው ሰው ይህንን በሽታውን ብዙም የፈራው አይመስልም። የፊታቸውን ጭንብል አፍንጫቸውን የመሸፈንም ችላ እየተባለ እንመለከታለን በቴሌቪዥን መስኮት ስናይ። ነገር ግን ወገኖቼ ፈዋሹ እግዚአብሔር ቢሆንም ራሳችን መጠበቅ ያስፈልጋል፣ ራሳችን መከላከል ያስፈልጋል። በዚህባዎቹም በወጩም ዓለም ያለ ነው። ይኸው እንደምናየው በሽታው እጅግ በጣም ይከፍቷል ጨምሯል። መልኩንም ቀይረ እየተባለ እየተነገረ ነው። ጠንከር ያለም እየመጣለ እየተባለ ነው። እና ሁሉም ሰው ራሱን በመጠበቅ ሊያከብረው ይገባል። ስለዚህ ለወገኖቻችን ለድሆች በማዘን በመራራት የታሰሩትን በመጠየቅ የታመሙትን በማጽናናት ለተቸገሩ ሁሉ እጃችንን በመዘርጋት ይህንን በዓል ልናከብረው ይገባናል ብዬ አምናለሁ። እጅግ ብዙ ኢትዮጵያውያን በሚገኙበት በዚህ በዋሽንግተን ዲሲ እና በአካባቢው ወትሮ በሺዎች የሚቆጠሩ ታዳሚዎች የሚገኙበት የጥምቀት ክብረ በዓል ዘንድሮ በአካል መሳተፍ የሚችሉት ምዕመናን ቁጥራቸው ከመቶ መብለጥ እንደማይችል ቀሪው ምዕመንም በድረገጽ እንዲታደም ጥሪ ተደርጓል። Lamur Kadim Zagaba, Idan ku Washington DC.